2005 ዓመተ ምህረት ላይ በ25 አውቶቡሶች በአዲስ አበባና ዙሪያዋ የብዙሃን ትራንስፖርት አገልግሎት መስጠት የጀመረው አሊያንስ የትራንስፖርት አገልግሎት ድርጅት ከባንክ ከፍተኛ የብድር ድጋፍ አግኝቶና ከቀረጥ ነጻ ዕድል እንደሚመቻችለት ሆኖ ስራ የጀመረ ሲሆን አሁን ባለአክሲዮኖቹን ከ2300 በላይ አድርሷል። ይሁን እንጂ የተበደረውን ገንዘብ መመለስ ባለመቻሉ የድርጅቱ ንብረት የሆኑት 125 አውቶቡሶች በአሁኑ ጊዜ በባንክ ታግደው ከመደበኛው የትራንስፖርት አገልግሎትና ስምሪት ውጭ ሆነው በከተማዋ አራቱ አቅጣጫዎች ተገትረው እንደሚውሉ የድርጅቱ ዋና ስራ አስኪያጅ አቶ አብዱል ፈታ ሁሴን ለዲደብሊዩ ተናግረዋል። ባለቤት ስንል ከብድር አንጻር ማለታችን ነው። የሰባ ፐርሰንት የኢትዮጵያ ንግድ ባንክ ብድር ስራው የተጀመረው። መንግስት የፈቀዳቸው ነገሮች መጀመሪያ እነዚህ ናቸው። የሰባ ፐርሰንት ብድርና ከቀረጥ ነጻ የማስገባት እድል ማለት ነው። ተዘዋዙረን ያነጋገርናቸው የአገልግሎቱ ተጠቃሚዎችም ይህንን አረጋግጠውልናል። እስካሁን የምንቀሳቀስ መኪና አለም ከሌላ ቦታ መጥቶ ነው የሚጨመሩ እንጂ ከዚህ ወጥቶ ወደ ስራ የሚገባ ሰው መኪና የለም። ይጭኑ ነበረ። አሁን ግን ለምን እንደሆን አላውቅ። በየቀኑ እየጨመረ ነው የምናየው። እዚህ ጋር ሲቆም ነው የምናየው፣ ሲቆም ነው የምናየው በብዛት ማለት ነው። ሸገር ግን ያው እንደምታየው በጥሩ ሁኔታ እየተንቀሳቀሰ ነው ያለው። ይሄኛው ቢጨምር ደግሞ የተሻለ ይሆን ነበረ ለህብረተሰቡ ብዬ አስባለሁ። የተሽከርካሪዎቹ ማቆሚያ ቦታና ሌሎች ቃል የተገቡልኝ ነገሮች አለመሟላታቸው ዕዳዬን እንዳልከፍል አድርጎኛል የሚለው ድርጅቱም፣ አገልግሎታችን ለከተማው ህዝብ ከፍተኛ አማራጭ ነበር፣ ብዙ ውጣ ውረዶችንም አልፈን ነበር ባይ ነው። አዲስ አዲስ አበባ ውስጥ በሙሉ አቅማችን ስንሰራ ከ80 እስከ 100 ሺህ ሰዎች ለሰዎች ነው አገልግሎት የሚሰጠው በቀን ይሄ ቀላል አስተዋጽኦ አይደለም። ለከተማው ትራንስፖርት የምናደርገው በባለቤትነት ደግሞ በብቸኝነት ደግሞ በደንበኝነት የያዝናቸው አካባቢዎች አሉ መርጠን የያዝናቸው እንደዚህ የጋራ መኖሪያ ቤቶች አካባቢ ከከተማ ውጭ የኦሮሚያ ዙሪያ ላይ ላሉ ነዋሪዎች የከተማ ትራንስፖርት እየሰጠ ነው። እንዳልኩ ከ8 ህዝብ እናመላልሳለን በቀን። በየካ አባዶ አካባቢ የቆሙ አውቶቡሶችን የቃኘው ዲ ደብልዩ ተሽከርካሪዎቹ ጎማቸው ተንፍሰውና አቧራ ውጧቸው ተመልክቷል። በስፍራውም በየጊዜው የሚቆሙት ተሽከርካሪዎች መብዛታቸውንና በጥበቃ የተሰማሩትን በጊዜው ክፍያቸውን እንደማያገኙ ተናግረዋል። እስካሁን አምስት ቀን ነው ደሞዝ ያልተሰጠም ማለት ነው። ሰው ሰራተኛ ሰርቶ በወር ነው ደሞዝ የሚቀበለው፣ እስካሁን ምንም አላገኘው። በምሳሌ ዛሬ ከመጣ ነው እንጂ እስካሁን ማንም ዞር ብሎ አላየም። ወደ መገናኛ የሚመጣ ሰው ነው የሚበዛው በጣም። በጣም ር እያለ ነው። ሰው በጣም ተሸገረ ትራንስፖርት ላይ ማለት ነው። ይህ በመቆሙ ማለት ነው። ለተሽከርካሪዎቹ ማቆሚያ ብቻ በየአመቱ አራት ሚሊዮን ብር ወጪ ነበረብኝ ያለው ድርጅቱ የዳቹ መጠን ምን ያህል ነው የሚለውን ከመመለስ ተቆጥቧል። ስራውን የሚያሰራን የሚያግዘን አካል አለ። እነዚህ ሁለቱ አካላቶች ጋር ልዩነቶች አሉን። ባንክ ቶሎ እንዲመለስለት ይፈልጋል። ያ አካል ደግሞ ለእኛ ማለት ያልቻላቸው ነገሮች አሉ። በዚህ መሃል ድርጅቱ ባንክ የባንክ ብድሩን በወቅቱ መክፈል ያልቻለበት ሁኔታ ነበር እና እነዚህ በእነዚህ ጉዳዮች ላይ መነጋገር ፈለገ። ባንኩ ባለአክሲዮኖች እንዳሉ ሆኖ አብዛኛው ደግሞ የባንክ ነው ባለቤቱ። እና መኪኖቹን አቁሞ መነጋገር ነው የፈለገው። ምክንያቱም በሰዓቱ በወቅቱ በአሰበው ሰዓት በአሰበው ፕላን መሰረት እየተከፈለለት አይደለም እና በዛ መሰረት ከጥቅምት 28 ጀምሮ መኪኖቹ እንዲቆሙ አድርጓል። በዛ መሰረት በየዲፖዎቹ እንግዲህ እኛም በታዘዝነው መኪኖችን አቁምን ዲል እያደረግን ነው በየቀኑ ማለት ነው። ችግሩን ለመፍታት ከአዲስ አበባ ከተማ መስተዳድር ከትራንስፖርት ሚኒስቴርና ከባንክ ጋር በስፋት እየተወያየን ነው ያለው። አሊያንስ የትራንስፖርት አገልግሎት ድርጅት ስራውን በቅርቡ እንደሚጀምርም ተስፋ ላይ ብሏል። የጉዳዩን ጭብጥ ከመንግስት አካል ለማጣራት ተደጋጋሚው ሙከራ ባደርግም ለጊዜው አልተሳካልኝም። ለዲ ደብልዩ ለተጠናቀረው ዘገባ ሰለሞን ሙጨነኝ ከአዲስ አበባ።